በኦሮሚያ ክልል አርሲ ውስጥ በኮፈሌ ወረዳ በተቀሰቀሱ የሙስሊሞች ተቃውሞዎች ከስድስት በላይ ሰዎች መገደላቸውን የዓይን ምስክሮች አስታወቁ። የኢትዮጵያ መንግስት ግጭቱ መከሰቱን ገልጾ ሶስት ሰዎች መሞታቸውን አረጋግጧል። የግጭቱ መንስኤና የሞቱት እንዲሁም የቆሰሉት ሰዎች ቁጥር እያወዛገበ ባለበት በአሁኑ ወቅት ኮፈሌ ወረዳ በጸጥታ ኃይሎች እንደተከበበች ሄኖክ ሰማእግዜር ያነጋገራቸው የአካባቢው ነዋሪዎች አስታውቀዋል። ዘገባውን እንሆ ቅዳሜ ዕለት ከኮፈሌ ከተማ 25 ኪሎ ሜትር ርቀት ላይ ባለች አነስተኛ የገጠር ቀበሌ የሚገኝ መስጊድ ኢማምን ለማሰር ፖሊስ የወሰደው እርምጃ ወደ ሁከት እንዳመራ የአይን ምስክሮች ይናገራሉ። በፍጥነት ወደ ትናንሽ የገጠር ከተሞች ወሬው ደርሶ ሕዝቡ ተቃውሞ ማሰማት እንደጀመረና ግጭትን መፈጠሩን ይጠቅሳሉ ምስክሮች። በኮፈሌ ከተማም እንዲሁ ግጭት ተፈጥሮ በአጠቃላይ በወረዳው እስካሁን ስማቸው የተረጋገጠ ስድስት ሰዎች መሞታቸውን የአካባቢው ነዋሪዎች ሲጠቅሱ የሟቾቹ ቁጥር ግን በአስራዎቹና ከዛም በላይ ሊሆን እንደሚችል ለቪኦኤ ተናግረዋል። የኢትዮጵያ መንግሥት ግጭቱ የተከሰተው የፖሊስን ሥራ ለማስተጓጎልና የሽብር ሥራ ለማድረስ በተንቀሳቀሱ አካላትና በጸጥታ ኃይሎች መካከል ነው ይላል። ፈንጅ በማፈንዳት በፖሊስ ላይ ጉዳት ማድረሳቸውንም የኢትዮጵያ ቴሌቪዥን ዘግቧል። ፈንጁን ማን እንዳፈነዳው ግን የታወቀ ወይም ይፋ የሆነ የምርመራ ማስረጃ አልተገኘም። የአካባቢው ነዋሪዎች የፈነዳ ፈንጄ የለም ይላሉ ለቪኦኤ ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ ወጣት እንዲህ ብሏል ምንም ፈንጀል ነበረንም ኧረ ባዶ እጃችን ነበር እንደ የያዘው ራሱ ጥቂት ሰው በእጃቸው ማለት ነው ራሳቸው ብቻ ነው ጭስ ቦምብን እያፈነዱ ምናምን ራሳቸውን ሽብር የፈጠሩት እን ሽብርተኛ ምናምን እያ በቃ ራሳቸውን በነጻነት ሃይማኖታቸውን የሚያስገድ ክንስ ብኮ ነው በቃ በመሬት ተነስቶ ዝም ብሎ እንትን እንትን የምሉት ራሳቸው ናቸው እንጂ የቲቪ የሚያወራው ባይ እኔ አላውቅም። ብቻ ስፖርት ብሆን ነው እውነት የሚያወራ ስፖርት ብሆን ብቻ ነው ሌላ ኢቲቪ ማመን ዘግቶ ነው ነው የሚባለው። ዛሬ ሰኞ በኮፈሌ ወረዳ በሚገኙ ከተሞች ከፍተኛ የፖሊስ ቁጥር እንደሚታይና የጸጥታ ጥበቃው መጠናከሩን የአይን ምስክሮች ለቪኦኤ ገልጸዋል። ሁኔታውን ለማረጋጋት የአካባቢው ባለስልጣናትም ከሀገር ሽማግሌዎች ጋር ውይይት መጀመራቸውን ነዋሪዎቹ ይናገራሉ። አቶ ኩርኩራ የተባሉ ግለሰብ ሁኔታውን እንዲህ በስልክ አስረድተዋል። በአካባቢው በኮፈሌ አካባቢ በፌዴራል ፖሊሶች እስካሁን ድረስ ተቀባ ነው የምትገኘው። እና ፌዴራል ፖሊሶች ትላንትና በትላንትና እለት በቃባቴ አካባቢ አሁንም እዛ መስጊድ ለመያዝ ሲሄዱ አንድ መኪና ገብቶ ነበር። ህዝቡ ያንን አንድ መኪና ከቦ እንዳይወጣ አደረገ። አሁንም ተጨማሪ ሁለት መኪና ፌዴራል አስገቡ። የኮፈሌ ወረዳው እና የዚሆኑ አስተዳደሮች ሄዱና ህዝቡን ለምኖ እናረጋጋለን እና እርቅ እንዲወድ እናደርጋለን ብሎ ነበረ። ቢሆንም ህዝቡ እኛን እየጨፋጨፋችሁ እየጨረሳችሁ እናንተ ናችሁ እኛን ያስጨፋጨፋችሁ ያስጨረሳችሁ፣ ስለዚህ ምንም እርቅ የለም አልቀናል፣ አንዴ እና ብሎ ነው ትናንትና ህዝቡ እምቢ ብሎ ያው ተለያይቷል። ዛሬ ደግሞ እስከ ኮፈሌ እስከ ሻሸመኔ ሰው እንዳይገባ እንዳይወጣ ፖሊሶች አንደኛ ባሌ መገናኛ ዋቤ ላይ ነው፣ መነሻ ነገር የተነሳ ዋቤ ላይ ነው፣ አሾካ ላይ ነው፣ ቶቶላሞ ላይ ነው፣ እዚህ ኮፈሌ በር ነው። ሻሸመኔ ወረድ ብሎ ወደ ሻሸመኔ ሁርሳ አካባቢ የሚባል ነው። መምካቱም ከሻሸመኔ ወደዛ እንዳይገባ ከባሌም ወደዚህ እንዳይመጣ ነው። በሩ የተዘጋ ሰው እንዳይገባይ እንዳይተላለፍ፣ እርስ በራሱ እንዳይታይ፣ ትራንስፖርት እንዳይሄድ መኪና ሁሉ ታግዶ። ሰዎች እንዳይታዩ ሬሳ ሁሉ የሞተ ሰው እንኳን ማንሳት እስከማይቻል ደረጃ ደርሷል። አሁን ሬሳ ማንሳት አልተቻለም እና የተነሳ ትንሽ ነው የተመጣም ማአት ነው የታሰረ የት እንደታሰረም አይታወቅም። ሁለት መቶ እንደዛ ሰው ነው። የቆሶሌ ደግሞ ሰላሳ አምስት ሰው ነው ማ ቆሶሌ ማ እንደ ቆሶሌ ማ እንደታሰረም አልታወቅም። እኛ እስካሁን ድረስ ያየ ነው አስራ ስድስት ሰው መሞቱን እናቃለን። እየተፈለገ ነው ሬሳ አሁን ለጊዜው ስድስት ሰው፣ ሁለት ሰው ደግሞ ኩያራ ውስጥ ሞቷል። የአሜሪካ ድምፅ ሬዲዮ እውነተኛነቱን ያላረጋገጠውና ሲኤንኤን በአድማጮቹ የሚላኩለት የቪዲዮ ምስል በርካታ ሰዎች በመስጊድ አጠገብ ተሰባስበው ድምፃቸውን ሲያሰሙ ሲሮጡና ሲታመሱ ያሳያል። ከቅዳሜ ጀምሮ እሁድን ይዞ እስከ ዛሬ ድረስ በኮፈሌ ከተማ የተፈጠሩትን ሁኔታዎች እንዲያስረዳን አንድ የአካባቢውን ወጣት ጠይቀናል። ስሙን ለደህንነቱ በመስጋት ለመናገር አልፈለገም። ቅዳሜ የነበረው ቅዳሜ አንድ ሰዓት ላይ ልክ አንድ ሰዓት ሲሆን ዋ የምትባል ከተማ አለች ከኮፈሌ ሀያ አምስት ኪሎ ሜትር ምናምን ርቀት ላይ የምትገኘው ግጭት መጀመሪያ የጀመረው እዛ ነበረ። ግጭት የተነሳበት ዋነኛው ምክንያት አሁን የፖሊስ ፎርሶች ማለት ነው የመንግስት ፖሊሶች እዛ ሄደው መዚህ ዶን የማንክ ሲይዙት እና እሱን ስፈልጉት ከዛ፣ ህዝቡ ተነስቶ ለምንድነው የምትፈልጉት ምናምን አሉ። እዛ ላይ ነው በቃ መጀመሪያ መንስኤ የተነሳ ተነስተው፣ ከዛ በኋላ ሰው ህዝቡ ሲወጣ፣ ሰላም ሰላም ሰልፍ ሲወጣ እና በቃ በዛ ህዝብ ይፈም ምናምን እየመጡ ሰዎችን በቃ እየገደሉ ጀመሩ። ከዛ ከኮፈለም ሲነሱ ወደ ኮፈለም መጡ። በቃ ዘጠኝ ሰዓት ላይ ሲሆን ኮፈሌ ላይ ህዝቡ እንዳለ በቃ መስጊድ ውስጥ የሆነ ያውነ በቃ ሰላም በሰላም መልክ እንፈታዋለን ምናምን፣ አትረበሹ ምናምን ሲባል፣ በዛን ሰዓት ብዙ ፖሊስ አልነበረም። ኦልሞስት አንድ መኪና ምናምን ብሆን ነው የትኛው መስጊድ ውስጥ ነበራችሁ አዲስ ከተማ የሚባል አለ ዜሮ አንድ ስለዚህ ዜሮ አንድ አዲስ ከተማ መስጊድ ምን ተፈጠረ ኮፈሌ ላይ ከስምንት ሰዓት አንስተን እስከ አስር ሰዓት አካባቢ ይዛናል አስር ሰዓት ሲሆን ፖሊሶቹ አምስት መኪና የሚሆን ወራል ከብሾፍቱ መጡና አዛ ያው በጪስ ቦምብ ምናምን እያሉ ጀመሩ ሁለት ሰው እዛ ጋር ሞቷል። አምስት ሰው ምናምን የሚሆን ቆስሏል። አምስት ሰው አንዳንድ ምንጮቻችን እንደገለጹልን ወደ አስራ ሁለት የሚሆኑ ሰዎች ሞተዋል ይላሉ። የኢትዮጵያ መንግስት ግን ሶስት ሰዎች እንደሞቱ ነው በኢትዮጵያ ቴሌቪዥን ያስታወቀው። እዛው ቦታ ላይ የሞቱት ሁለት ናቸው። ከአስር ሰዓት በኋላ ማለት ነው። ሁለት እዛው ጋር ተመጠው እዛው ነው የሞቱ ከዛ ሆስፒታሌ ገብተው የሞቱ ሶስት ናቸው እና መጀመሪያ መዛ ከዋቢ መነሻ ልክ አንተን ጦሩን እንደተጀመረ የሞቱት ሰባተ ናቸው። አሁን እንዴት ናቸው ያላችሁት? ኮፈሌ አካባቢው የአርሲ ዞን በምን አይነት የጸጥታ ሁኔታ ላይ ነው ያላችሁት? በፖሊስ ታጅባል። ሁለት ትምህርት ቤት ሙሉ ፖሊሶች አሉ እና እንደዛ ነው። በፖሊስ ታጅባለች። ሁኔታው ለወደፊት ያሳጋል። በጉዳዩ ላይ የኢትዮጵያ መንግስት አስተያየት እንዲሰጠን ስልክ ደውለናል። የኦሮሚያ ፖሊስ ቃል አቀባይ ኮማንደር አበበ ለገሰንም በተደጋጋሚ ደውለን አላገኘናቸውም። በአርሲ ውስጥ ባለፈው ዓመት በሚያዝያ ወር አሳሳ ከተማ የአርብ ጸሎት አድርሰው ከመስጊድ በሚመለሱ ሰዎችና በፖሊስ መካከል በተፈጠረ ግጭት ቢያንስ አራት ሰዎች ሲገደሉ በርካታዎች መቁሰላቸው ይታወሳል። የኢትዮጵያ መንግሥት በወቅቱ በሃይማኖት ሽፋን የፖለቲካ እንቅስቃሴ ሲመሩ የነበሩ አንዳንድ የአሳሳ ከተማ ነዋሪን የጸጥታ ኃይሎች በቁጥጥር ስር ሲያውሉ ግብረ አበሮቹ በፈጠሩት ሁከት በንብረትና በሰው ሕይወት ላይ ጥፋት ደርሷል ማለቱ ይታወሳል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ።